Voice of America. ትግራይ ውስጥ የተከሰተውን ግጭት ተከትሎ በሰሜን ትግራይ የስደተኞች መጠለያዎች ይኖሩ የነበሩ የኤርትራ ስደተኞችን ወደ ደቡብ ትግራይና ሌሎች አካባቢዎች እያዛወረ መሆኑን የኢትዮጵያ መንግሥት አስታውቋል። በትግራይ ጦርነት ምክንያት በስደተኞች ላይ የደረሰውን ጉዳት አሃዝ በቅርቡ ይፋ እንደሚያደርግ የስደተኞችና ከስደት ተመላሾች ኤጀንሲ ገልጿል። ኢትዮጵያ ውስጥ የሚኖሩ የኤርትራ ስደተኞች ግን በተለይ ከትግራዩ ክስተት ወዲህ ያላቸው ስጋት መጨመሩን የጠቆሙት የኤጀንሲው ዋና ዳይሬክተር አቶ ተስፋሁን ጎበዛይ፣ ለስደተኞቹ ይደረግ የነበረው ድጋፍም መቀነሱን ተናግረዋል። ስደተኞችንና የስደተኞችና ከስደት ተመላሾች ኤጀንሲን ያነጋገረው ገልሞ ዳዊት ተከታዩን ይዘዋል። የተባበሩት መንግስታት ድርጅት ስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮ ባለፈው ጥቅምት መጨረሻ ትግራይ ውስጥ የተከሰተውን ቀውስ ተከትሎ ክልል ውስጥ ይኖሩ የነበሩ የኤርትራ ስደተኞችን ሁኔታ ለማጣራት ወደ ሰሜን ትግራይ ተንቀሳቅሶ ነበር። ሰሜን ትግራይ ውስጥ የነበሩ ሽመልባና ህጻጽ የስደተኞች መጠለያ ሰፈሮች በጦርነት መውደማቸውንና በሁለቱ ሰፈሮች ውስጥ ተጠልሎ ከነበሩ 20 ሺ በላይ ስደተኞች 9 ሺ የሚሆኑትን ብቻ ማግኘቱን ገልጾ ነበር። ኤልዛቤት ሃስላንድ፣ የዩኤንኤችሲአር የኢትዮጵያ ቅርንጫፍ ቢሮ ቃል አቀባይ፣ ድርጅታቸው አሁንም በኢትዮጵያ ስለሚኖሩ የኤርትራ ስደተኞች ስጋት እንዳለው ተናግራለች። አስላንድ ድርጅታቸው ከሁለቱ ካምፖች ጠፍተዋል ያሉት ስደተኞች የት እንዳሉ የመለየቱን ሥራ ከኢትዮጵያ መንግስት ጋር አብረው እየሰሩ መሆኑን ጠቅሰው በእስካሁኑም በሽሜልባና በእጻጽ ይኖሩ የነበሩ 11 ሺ የኤርትራ ስደተኞች መመዝገባቸውን ለቪኦኤ አረጋግጠዋል። በሌላ በኩል የኢትዮጵያ መንግስት አሁንም በሁለቱ ሰፈሮች ውስጥ ይኖሩ የነበሩ የኤርትራ ስደተኞችን እየመዘገበ መሆኑን የስደተኞችና ስደተኞች ተመላሽ ኤጀንሲ ዋና ዲሬክተር አቶ ተስፋይን ጎበዛይ ለአሜሪካ ድምፅ ተናግረዋል። ላለፉት አራት አምስት ወራት የማጓጓዝ ስራዎች እየሰራ ነው የነበረው። አዲስ አበባም ሌሎችም ቦታዎች ላይ ምዝገባ ያካሄድንባቸዋሉ። ሁለቱ የስደተኛ ካምፖች ችግሩ ከመከሰቱን በፊት ለመዝጋት መንግስት የተለያዩ እንቅስቃሴዎችን ሲያደርግ ነበረ። ይህም ከዓለም አቀፍ መርህና በስታንዳርድ አንፃር ትክክለኛ ቦታ ላይ የተገነቡ ስላልሆኑ ማለት ነው። ነገር ግን ያንን ለማሳካት ሳንችል በመሀል ይሄ ግጭት ተከሰተ። በዛም ኦፕሬሽኑን የስደተኛ አገልግሎት መስጠት የሚያዳግት ሁኔታ ተከስቶ ነበር ሁለቱ ካምፖች ላይ ማለት ነው። ሽመልባና ህጻጽ ህጻጽ በረሃ ላይ የሚገኝ ካምፕ ነው የነበረው። በአጠቃላይም ለስደተኛ የምናደርገውን ስራም ሆነ ለስደተኞቹ የማይመች ቦታ ላይ ነው የነበረው። የውሃ እጥረት፣ የወባ እንዲሁም ደግሞ ከፍተኛ የሆነ ሙቀት ስራውን አስቸጋሪ አድርጎት የነበረ በመሆኑ ስደተኞችን በተለያየ ጊዜ ከዛ አካባቢ ወደ ሌላ እንዲቀየሩ ጥያቄ ያቀርቡ ነበር። ሽመልባ ደግሞ ከድንበር በሀያ ኪሎ ሜትር ርቀት ውስጥ ነው ያለው። በዓለም አቀፍ ህግ መሰረት ያው አንድ ስደተኛ ካምፕ ከድንበር እስከ ሀምሳ ኪሎ ሜትር ቢያንስ መራቅ አለበት ይላል። ስለዚህ እሱን መርም ያሟላል ነበር። በዚህ ምክንያት ነው ሁለቱ ካምፖች እንዲዘጉ የመንግስት ፍላጎት የነበረው በፊትም ማለት ነው። አሁንም በዛ እቅዳችን መሰረት ቀጥለን እንዳልኩት ቁጥሩን በሚመለከት አጠቃላይ መግለጫ እንሰጣለን ከተወሰነ ጊዜ በኋላ። ማይ አይኒ እና አዲሃሮሽ መጠለያዎች ውስጥ ለሚገኙ የኤርትራ ስደተኞች በቂ ሰብአዊ ድጋፍ እየቀረበላቸው መሆኑን አቶ ተስፋውን አክለው ገልጸዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አሃዛዊ መረጃ ኢትዮጵያ ውስጥ ከ170 ሺህ በላይ የኤርትራ ስደተኞች እንደሚገኙ የሚያሳይ ሲሆን ስደተኞቹ ትግራይ፣ አፋርና አዲስ አበባ ውስጥ እንደሚኖሩ የኢትዮጵያ ስደተኞችና ከስደት ተመላሾች ኤጀንሲ ዲሬክተር ለቪኦኤ ገልጸዋል። መንግስት የስደተኞቹን ደህንነት ለመጠበቅ እየሰራ መሆኑን ቢናገርም ስደተኞቹ ግን በተለይ በቅርቡ ኢትዮጵያ ውስጥ እየተከሰተ ያለው ሁኔታ ለደህንነታቸው አስጊ መሆኑን ይናገራሉ። ለስድስት ዓመታት ኢትዮጵያ ውስጥ መኖሩን የተናገረ አንድ ስሙን መግለጽ ያልፈለገ ኤርትራዊ ስደተኛ በተለይ ትግራይ ውስጥ ጦርነት ተከስቶ መጠለያዎቹ ከተዘጉና ስደተኞች ከተበተኑ ወዲህ ለኤርትራ ስደተኞች ከድርጅትም ሆነ ከመንግስት ድጋፍ ማግኘት አስቸጋሪ እንደሆነባቸው አመልክተዋል። በካምፕ ላይ በነበርንበት ጊዜ እየዩዝ ኦርጋናይዜሽን ብለን በኦርጋናይዜሽን ስጠይቅ የሆነ ነገር ታገኛለህ፣ ፍትህን ታገኛለህ ማለት ነው ኢት ዋዝ ላይክ ፋይን እንትኑ ከመፈጠሩ በፊት ማለት ነው። ያቺን ያለ ኩነታት ከመፈጠሩ በፊት የጠየቅከው ነገር ታገኛለ ማለት እነሱ ስጠይቅ ሁሌ ሌጋል በሆነ መልኩ ላይክ በዩኒቲ በኦርጋናይዜሽን በሁሉም ነገር እንደዚህ ክሬት አድርገህ ስጠይቅ ይመለስልሃል፣ የሆነ ነገር አንተ የምትፈልገ ነገር ይመለስልሃል። ከዛ በኋላ ግን አፍተር ደ ባትል ነዋንካን ኬር ሲ በቃ ማለት አንተ እንጻጽ ላይ የነበረ እዛ ከአዳሀሬሽ ከማያይኒ የወጡ ሰዎች ተበትና ነው የምትነራው። እና ስጠይቅ ደግሞ በላይክ ባንክ ነው በኦርጋናይዜሽን ማለት በዩኒቲ ከሆነ እንጂ የአንድ ኢንዲቪድዋል ጥያቄ አይመለስም። ማን ይመልስልሃል? ኢቭን በኦርጋናይዜሽን ሆን ቢ ቬር ዲፊካልት ቢኮስ ጠዋራ ኦርጋናይዜሽን የነሳር ኦርጋናይዜሽን የሚባል አሁን እዝ ለእነሱ የሚያገኘት ይከብዳል። ምን ተስፋ አላችሁ ታዲያ? የእኛ ተስፋ ሰላም ነው። ሰላም ካገኘ በኋላ የምትጠይቀው ነገር ታገኛለህ። ምክንያቱም አሁን ሀገሪቱ በዚህ ሁኔታ ያለች የምጠየቅልህ ወይም የምትጠይቀው ነገር የለም። ሰላም ካገኘ ግን ሁሉም ነገር ይመለሳል ማለት ነው። ስለዚህ ፎፍቻ እንደዚህ ከቀጠለ እና ይሄ በጣም ከባድ ነው። በዚህ ሲትዌሽን የዚ ፖለቲካ ያለበት እንትን የእኛ ፊቸር እንደዚ ነው ወይ እንደዚህ ይሆናል ብለህ ዲሳይድ ማድረግ ዘዲፊካልት ማለት አሁን የእኛ የምንኖረው እኮ በቃ ከሌሎች ውጭ ካሉ ቤተሰብ ለምንም እነሱ ከላኩልህ የሆነ ነገር በቃ ትበላለህ ካልተላከ ግን በቃ መኖሮን ኢትስ ቨሪ ዲፊካልት ማለት። ለዚህ አቤቱታ አቶ ተስፋን ጎበዛይ መልስ ሰጥተዋል። አጠቃላይ ያው በተከሰተው ችግር ምክንያት ብዙ ነገሮች ለተወሰነ ጊዜ ቢሆን አስቸጋሪ ሆኖ እንደነበረ ይታወቃል። ከዛ ውጭ ግን ስደተኞቹ በተለየ ምንም የደረሰባቸው እንግልት መሆንም የአገልግሎት መስተጓጎል የለም። በካምፖቹ ላይ አገልግሎት እየሰጠን ነው። ትምህርት ጀምረዋል። ሁሉም አገልግሎቶች ወደ ቦታቸው ተመልሰዋል። እና ምንም የተለየ ከዚህ ከህግ ማስከበር ዘመቻ በኋላ በተለየ ሁኔታ የተከሰተ ምንም ነገር የለም። አገልግሎትም የተቋረጠባቸው የለም። ተገንና መጠለያ ፍለጋ ከሀያ ስድስት ሀገሮች ወደ ኢትዮጵያ የገቡ ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ሶማሌ፣ አፋር ና አዲስ አበባ የተጠለሉ አንድ ሚሊዮን የሚጠጋ ቁጥር ያላቸው ስደተኞች እንደሚገኙ አቶ ተስፋውን ተናግረዋል። ኢትዮጵያ የበዛ ቁጥር ያላቸው ስደተኞች የሚጠለሉበት ብቻ ሳትሆን ከራሷም የሚሰደዱ ከምስራቅ አፍሪካ ሌላኛዋ ስደት አመንጪ ሀገር እንደሆነችም ይነገራል። ለምሳሌ በሁለት ጎረቤት ሀገሮች ሱዳንና ኬንያ ውስጥ እስከ 80 ሺህ ትውልደ ኢትዮጵያውያን ስደተኞች እንደሚገኙ የተባበሩት መንግሥታት ድርጅት አህስ ይጠቁማል። እነዚህ ትውልደ ኢትዮጵያውያን ስደተኞች እንደያሉበት ሀገር የተለያዩ የኑሮና ሌሎች ውጣ ውረዶች እንዳሉባቸው ይናገራሉ። ጌታውን ሼቱ ናይሮቢ ውስጥ ለ9 ዓመታት ኖሯል። በተለያዩ ስራዎች የሚተዳደረው ጌታውን ከቅርብ ጊዜ ወዲህ የኑሮ ጫና እያየለ መምጣቱን ይናገራል። ስደተኞች ላይ እየደረሰ ያለው ጫና በአሁኑ ሰዓት ይህ ተብሎ ተነግሮ የሚያልቅ አይደለም። ያው ዩኤንኤችሲአር እና የኬንያ መንግስት በሚያደርጉት ስምምነት ስደተኛ ከዚህ በኋላ መግባት የለበትም በሚለው በኮቪድ ምክንያት ሰውም መውጣት እና መግባት በመከልከሉ ብዙ ነገሮች አሉ በአሁኑ ሰዓት። ምክንያቱም በአሁኑ ሰዓት ስደተኛ ገብቶ መመዝገብ አይችልም። እዚህ ላሉትም ሀገር እየተሰጠ አደለም። ፕሮሰሳቸውም እየተንቀሳቀሰ አይደለም። እያንዳንዱ ኤምባሲዎችም እየሰሩ አይደለም። በአሁኑ ሰዓት ከሚገርምህ በጣም ብዙ ጫና አለ እና ቢሲ ያደረ ካለ ኢንፎርሜሽን እየመዘገብ አይደለም። አዲስ ምዝገባ አቁመዋል ሙሉ ለሙሉ። በጣም ብዙዎች አሉ ሳይመዘገቡ መዘገቡ ተቸግረው ተደብቀው ያሉ ያሉ። ከኮሮናው እየበለጠ አሁን በጣም ብዙ ጭንቀት ውስጥ ሰው እየገባ ነው ያለው። የተባበሩት መንግስታት ድርጅት የኬንያ ቢሮ ሁለቱን ግዙፍ መጠለያዎች ማለትም ለዳቢና ካኩማን በሁለት ሳምንት ውስጥ የመዝጋት መርሃ ግብርን እንዲያቀርብ የኬንያ ሀገር ውስጥ ጉዳይ ቢሮ ባለፈው መጋቢት 15 2013 ዓ ም አዞ ነበር። ዘግየት ብሎ ግን የኬንያ ጠቅላይ ፍርድ ቤት ጣልቃ ገብቶ የመጠለያዎቹ መዘጋት ለአንድ ወር እንዲዘገይ ውሳኔ ቢያሳልፍም የኬንያ አገር ውስጥ ጉዳይ ሚኒስቴር ከዩኤንኤችሲአር ጋር አደረኩ ባለው ስምምነት ሁለቱ ሰፈሮች በሰኔ 2022 እንዲዘጉ አቅጣጫ መቀመጡን ገልጸዋል። በሁለቱ የኬንያ የስደተኞች ሰፈሮች ውስጥ ከ410 ሺህ በላይ ስደተኞች የሚገኙ ሲሆን ስደተኞቹ የኬንያ መንግስት ውሳኔ እንደሚያሳስባቸው ይናገራሉ። የአንድ ልጅ አባት የሆኑት ትውልድ ኢትዮጵያዊ ስደተኛ አቶ መልካው ሴናሊ በደዳብ መጠለያ ላለፉት አስራ አምስት ዓመታት ቆይተዋል። ወላ አማ አብጊን ኬንያ ገረ ሁሎ ዱራቲ ሉ ዩኤኒ ንጎቴ ታነ ጀኔቱ መታኡ ጅራ ኢሳኔ በእውነት የተባበሩት መንግስታት የሚያሳልፍብንን ውሳኔ ተቀምጠን እየተጠባበቅነን። የሚመጣብን ነገር ምንም አናውቅም። የተባበሩት መንግስታት ካምፖቹን ይዘጋል የሚል ነው እየተነገረ ያለው። ያኔ የሚወስዱትን እርምጃ ነው የምንጠባበቀው። ወደ አገር ግቡ ካሉን ወደ ሆነ ቦታ መሄዳችን አይቀርም። በግሌ ለራሴ መፍትሄ ይሆናል ብዬ ያስቀመጥኩት የለም፣ ምክንያቱም ልጅ ቤተሰብ በእጄ ላይ አለ። ወደ ናይሮቢ እንዳሌድ አያሳልፉኝም። ወደ ሶማሊያ እንዳሌድ ያለው ሁኔታ እሱ ማ አስፈሪ ነው። ወደ ሀገር እንዳልመለስ የሀገራችን ሁኔታ በጣም አስፈሪ ነው ለእኛ። ስለዚህ አስቸጋሪ ነው። የተባበሩት መንግስታት ድርጅት የስደት ጉዳዮች ከፍተኛ ኮሚሽነር ፊሊፖ ግራንዲ ከውሳኔው በኋላ እዛው ኬንያ ድረስ ሄደው ከፕሬዝዳንት ኡሁሩ ኬንያታ ጋር ተማክረው ነበር። ሚያዝያ 21 2013 ዓ ም ኬንያ ቤተ መንግስት ውስጥ በተደረገው ውይይት ላይ የተገኙት የአገር ውስጥ ጉዳይ ሚኒስትር ፍሬድ ማቲያንጊ የአገሪቱ የስደተኞች መጠለያዎች ቋሚ መኖሪያ ሊሆኑ እንደማይገባ ለኮሚሽነር ግራንዲ ተናግረዋል። ከምስራቅ አፍሪካ ማህበረሰብ አባል ሀገሮች ተሰደው ኬንያ ውስጥ ለተጠለሉ ስደተኞች የሥራና የመኖሪያ ፈቃድ እንደሚሰጥ ቃል ገብተዋል። ኬንያውያንና የኬንያ መንግስት የስደተኞቹ ጣፈንታ እስኪለይ ድረስ ለተገን ጥያቄዎች ሲያደርጉ የነበሩ ድጋፎችን እንዳያቋርጡ ከፍተኛ ኮሚሽነር ፊሊፖ ግራንዲ መጠየቃቸውን ድርጅቱ ገልጾ ነበር። ይሁን እንጂ የዛሬ ዓመት በሰኔ 2002 ማለት ነው። ደዳብና ካኮማ ስደተኞች መጠለያዎችን ስለ መዝጋቱ ሂደት ለስደተኞች በቂ ማብራሪያ አለመደረጉን ስማቸውን እንዳይገለጽ የጠየቁ አንድ በደዳብ የኢትዮጵያ ስደተኞች ማህበረሰብ አባል ይናገራሉ። ስደተኛው ጋር የተደረገው ምንም ውይይት የለም። ሁሉንም ከመገናኛ ብዙሀን ነው የምንሰማው። በደዳብ ስደተኛ ሆኖ የሀገሩ መታወቂያ ያላቸው እንዲሁም የሀገሩ ዜጋ ሆነውም የስደተኞች መታወቂያ ያላቸው አሉ። ስለዚህ እነኚህን የመለየቱ ሂደት ይከናወናል ተብሎ ነበር። የተለያዩ ቅድመ ሁኔታዎችም እንደሚፈጸሙ ተነግሮ ነበር። ነገር ግን እስካሁን የተከናወነ ምንም የለም። ዛሬ በአውሮፓ አቆጣጠር ጁን 20 ወይም በኢትዮጵያ ሰኔ 13 የዓለም ስደተኞች በተባበሩት መንግስታት የሚታወሱበት ቀን ነው። ዩኤንኤችሲአር ጄኔቭ ከሚገኘው ዋና መስሪያ ቤቱ ትላንት ባወጣው መግለጫ በ2020 ዓ ም ከየአካባቢያቸው የተፈናቀሉ ሰዎች ቁጥር 82.4 ሚሊዮን መድረሱን ገልጸዋል። ይህ የዘንድሮ አሃዝ ከባለፈው ዓመት በ4 በመቶ መጨመሩንና ከ82.4 ሚሊዮኑ 26.4 ሚሊዮን ሰዎች ወደ አገራቸው መመለስ የማይችሉ መሆናቸውን ከፍተኛ ኮሚሽነር ፊሊፖ ግራንዲ ጠቅሰው የዓለም መንግስታት ለሰላም እንዲተጉ ጥሪ አቅርበዋል። ኢትዮጵያ፣ ሱዳን የሳይል አውራጃ ሀገሮች ሞዛምቢክ፣ የመን፣ አፍጋኒስታን ና ኮሎምቢያ ውስጥ የተከሰቱ ቀውሶች እየተፈናቀሉ የሚሸሹ ሰዎች ቁጥርን በ23 ሚሊዮን እንዲያሻቅበ ያደረገ መሆኑን ዩኤንኤችሲአር በመግለጫው አመልክተዋል። ዘንድሮም ሶሪያውያን፣ ቬኔዙዌላውያን ና አፍጋኒስታውያን በስደት ከአንድ እስከ ሶስት ያለውን ደረጃ ሲይዙ በ2011 ዓ ም የተመሠረተችው ደቡብ ሱዳንም ዜጎቿ በስደት የሚኮበልሉባት ከአፍሪካ ቀዳሚ ሀገር መሆኗንም ዩኤንኤችሲአር አክሎ ጠቁመዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ